ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ታውቋል። ሱዳን አምባሳደሯን የጠራችው በትግራይ ክልል ባለው ግጭት የሸምጋይነት ሚና ለመጫወት ያቀረበችው ጥያቄ በኢትዮጵያ ውድቅ መደረጉን ተከትሎ ነው። የኢትዮጵያው ጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ክፍል ኃላፊ ብለኔ ስዩም ለጋዜጠኞች ሲናገሩ በአንዳንድ ከአንዳንድ የሱዳን መሪዎች ጋር ያለን የመተማመን ደረጃ ተሸርሽረዋል፣ ነበር ያሉት። የአሜሪካ ድምፅ ያነጋገራቸው የፖለቲካ ሳይንስ ምሁር ደግሞ ከትግራዩ ግጭት በኋላ ብቅ ያሉ የሁለቱን አገሮች ግንኙነት የሚያሻክሩ ጉዳዮች የኢትዮጵያን መንግስት ጥርጣሬ ምክንያታዊ የሚያደርጉ ይሆናሉ ብለዋል። እስክንድር ፍሬው ነው ያጠናቀረው። ጎረቤት ሱዳን በኢትዮጵያ ትግራይ ክልል ባለው ግጭት የሸምገኝነት ሚና ለመጫወት ጥያቄ ማቅረቧ የተገለጸው ሰሞኑን ነው። አዲሱ ነገር ደግሞ የኢትዮጵያን ምላሽ ተከትሎ የወሰደችው እርምጃ ነው። ኢትዮጵያ የሱዳንን የሽምግልና ሚና እንደማትቀበል ይፋ ማድረጓን ተከትሎ ሱዳን በአዲስ አበባ የሚገኙትን አምባሳደሯን ወደ ካርቱም ጠርታለች። ዩናይትድ ስቴትስም ሱዳን የትግራይን ግጭት ለማስቆም ሚና እንድትጫወት ትፈልጋለች። የሽምግልናን ጉዳይ በተመለከተ በግልጽ ያንጸባረቀችው አቋም ባይኖርም ባለፈው ሳምንት አጋማሽ ከሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ ጋር በስልክ የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህንኑ የትግራይ ግጭት ማንሳታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስታወቀው ውጭ ጉዳይ ሚኒስትር ብሊንከንና ጠቅላይ ሚኒስትር ሀምዶክ ለትግራይ ግጭት ወደ ተኩስ አቁም የሚያመራ ድርድር እንዲጀመር ግፊት ለማድረግ ተስማምተዋል። የኢትዮጵያ መንግስት የሱዳንን የሸምጋይነት ሚና እንደማይቀበል ያስታወቀው ባለፈው ሳምንት ነው። ይህንኑ ያስታወቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሸምጋይነት ሚና ለመጫወት እምነት ወሳኝ መሆኑን ያብራሩት በዚህ ሰዓት ከሱዳን ጋር ያለው ግንኙነት ትንሽ አስቸጋሪና ጥንቃቄን የሚጠይቅ ነው። ምክንያቱም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽሯል በተለይም የሱዳን ጦር በኢትዮጵያ ድንበር ካካሄደው ወረራ ጋር በተያያዘ እምነት ደግሞ ለየትኛውም ሽምግልና ወይም ድርድር መሰረት ነው። ስለዚህ ሱዳን እንደዚህ አይነት ድርድሮችን ለማመቻቸት የምትችል ታማኝ አካል ሆና እንድትታይ መጀመሪያ ያ ጉዳይ መፈታት አለበት። በዚሁ የሱዳን የሸምጋይነት ጥያቄና በኢትዮጵያ መንግስት ምላሽ ላይ አስተያየት የጠየኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰርና መምህር ዶክተር ፈቃደ ተረፈ ሙያዊ ማብራሪያ ሰጥተዋል። በጉዳዩ ላይ ለመነጋገር የሚያስፈልግ ያሉትን ማዕቀ አቀፍ ነው፣ ዶክተር ፈቃደ በቅድሚያ ያስቀመጡት ከዚህ አንጻር በግጭት ውስጥ ገብቶ ለመሸምገል የፈለገ አካል ሶስት ሁኔታዎችን ታሳቢ ማድረግ እንዳለበት ጠቅሰዋል። አንደኛ፣ የግጭቱን ሁኔታ፣ ሁለተኛ፣ በግጭቱ ተሳታፊ የሆኑ አካላትን ውስጣዊ አንድነት ከውጭና ከውስጥ ኃይሎች ከሚያገኙት ድጋፍ ጋር ጭምር መመልከት እንደሚገባውን ያመለከቱት ዶክተር ፈቃደ እንዳሉት የመጨረሻው ነጥብ የሸምጋይነት ጥያቄ ያቀረበውን አካል የተመለከተ ነው። ልሸምግል ልገላግል ብሎ የገባው አካልን የተመለከተ ይሄ ነው። ከዚህ አንጻር የእኛን ወቅታዊ ጉዳይ በተመለከተ ሱዳን ነች የምትመጣው እንግዲህ ጥያቄውን ያቀረበችው። ከእንዲህ አይነት የሽንግልና ጥያቄ አቅራቢ አካል ምን ይጠበቃል? አንደኛው ገለልተኝነት፣ ሁለተኛው ኢምፖርታንት መርህ ከወገንተኝነት መንጻት ነው። ሶስተኛው እንደዚሁ ጠቃሚ መርህ ተጽዕኖ የማሳደር ጉጣት ነው። ተጽዕኖ የማሳደር ጉጣት በብዙ መንገድ ሊገለጽ ይችላል። ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ያለለን ዘረዘር እንችላለን። በአጠቃላይ ግን ተጽዕኖ የማሳደር ብቃት የሚለካበት ሁኔታ ነው። እንደዚሁ ደግሞ ሌላኛው ሁነኛ መርህ በዚህ አንጻር የግጭቱን ተሳታፊ አካላት በእኛ ሁኔታ የፌዴራሉ መንግስት ቀሪም ኢትዮጵያ ወክሎ እና የትግራይ አማጺያን ሁለቱም እኩል ፈቃደኝነታቸውን መግለጽ አለባቸው ማለት ነው ለቀረበው ጥያቄ። በዚህ ላይ እንግዲህ ተጨማሪ ነገሮች የምናነሳ የምንችል ከሆነ ለዚህ ጥያቄ፣ ለሽንግልናው ጥያቄ ስዛን ላቀረበች ዓለም አቀፍ ድጋፍ አለው ወይ? እንደ ኮድ ኦፍ ኮንዳክት ጥያቄዋን ስታነሳ ሁለቱም ተዋጊ ኃይሎች እኩል መረጃ ሰጣ ሰውቃለች ወይ? ጥረቷን በስሎ እስኪወጣ ድረስ በሚስጥራ ዊነት ይዘው ቆይታለች ወይ ሸምጋይ ሆና መግባቷ ጥያቄ ውስጥ ሊያስገባ የሚችል የጥቅም ግጭት የለም ወይ የሚሉ ዝርዝር መርሆዎች አሉ እንግዲህ አንድ ሀገር አገርም ይሁን መንግስትም ይሁን መንግስት ያለውን አካል ሸምጋይ ሆኖ ልቅረብ ሲል የሚነሱ መሰረታዊ ጥያቄዎችና መርሆዎች ማለት ነው ስለዚህ በዚህ አገባብ ስናየው አሁን ሱዳን ያቀረበችው ጥያቄ ቅድም የዘረዘሯቸውን ነጥቦች ያሟላሉ ወይ? ለምሳሌ ከኢትዮጵያ መንግስት ወገን የተባለው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽረዋል ብለዋል። በተለይም የሱዳን ጦር ወደ ኢትዮጵያ ድንበር ገብቷል ከሚለው ክስ ጋር ተያይዞ ማለት ነው። እንዴት ያዩታል ከዛ አንጻር ነው ምላሹ። እምነት ለማሳደር ይቸግራል። አጠቃላይ ይሄን ምክንያታዊ ለማድረግ የሚቻልባቸው ብዙ ጉዳዮችን መዘርዘር የሚቻል ይመስለኛል። እነኝህን ስንዘረግር ደግሞ ከአሁኑ ቀደም ባሉት ወራት፣ በተለይ ደግሞ ጥቅምት መጨረሻ ግጭቱ ኢትዮጵያ ውስጥ ከመከሰቱ በኋላ ኢትዮጵያና ሱዳንም በተመለከተ ብቅ ብቅ ያሉ ግንኙነት የሚያሻክሩ አዳዲስ ጉዳዮችን ታሳቢ ስናደርግ የኢትዮጵያ መንግስት ምላሽ ምክንያት ሆኖ ይታያል። አንዱ ለምሳሌ የሱዳን የጸጥታ ኃይል መደበኛ ሰራዊቱ የመጨረሻ ውሳኔ ባያገኝም እንኳን እስከ ዛሬ ሁለቱ ሀገሮች የሚያውቁትን ድንበራቸውን ፍሶ ገብቶ ህጋ ውሳስሮ አሁን በቅርብ ጊዜ አሰሙ እንደሚሰማው የጦር ሰፈር እስከ ማቋቋምም የደረሰ እንቅስቃሴ እያደረገ ባለበት ሁኔታ ከዚህ ላይ በተጨማሪነት ደግሞ ለረዥም ጊዜ ሲያወዛግብ የቆየው የአባይ ውሃ አጠቃቀም ከግድቡ ግንባታ ጋር ተያይዞ ሱዳን የረዥም ጊዜ አቋሟን ቀይራ በቅርብ ጊዜያት ከኢትዮጵያ ጋር የነበርበትን እሰጥ አገባ ስናይ እና የሱዳን የሽግግር መንግስት ፍሬዎች ከቅርብ ጊዜ ወዲህ ኢትዮጵያን በተመለከተ እያሳዩት ያለ መደበኛ የግንኙነት መስመር ያፈነገጠ አይነት ባህሪ እነኝን ታሳቢ ስናደርግ ለእኔ እንደሚመስለኝ የህግ ምናልባት እስክንድር እንደዚህ ጋን ነገር ልጨምር የምትችል ከሆነ ቀጥሉ። ዶክተር ፈቃደ ከሱዳን ጋር ተያይዘ ጥያቄ ያቀረበችበት መንገድ ከመደበኘ ዲፕሎማሲ ባህሪ ትንሽ ያፈነገጠ ሆኖ የሚታይ ነው። እንዲህ አይነት የልሸምግል ጥያቄ ብዙ ጊዜ የሚቀርበው በዊፋ በአደባባይ ሳይሆን ጉዳዩ የሚመለከታቸውን የግጭት ተሳታፊ አካላት በቅድሚያ በማሳወቅ ይሁንታቸውን ለማግኘት ጥረት በማድረግ ና ይሄ ሲሰምር ደግሞ ወደ አደባባይ ጉዳዩን በማውጣት ነው እንጂ ሱዳን ባልበሰለ ሁኔታ አደባባይ ለረቶ ልሸምቅል ማለት አይ ቲንክ ከመጀመሪያው ጥረቱ በቀናነት የተያዘ ለመሆን ጥርጣሬ ውስጥ የሚጥል ነው። ኢትዮጵያ በዚህ ሰዓት ከግጭቱ ጋር በተያያዘ የሶስተኛ ውጫዊ አካል ሚናን እየፈለገች እንዳልሆነ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ባለፈው ሳምንት በሰጡት ማብራሪያ አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ